ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ወላጅናትቆፍቱም በመንፈሷ ሊጃን ትወዳታብጣ ከራሷ ዛሬ ዓለም አቀፍ የእናቶች ቀን ነው። ከአርባ በላይ ሀገሮች የእናቶች ቀንን ያከብራሉ። በኢትዮጵያም እየተለመደ በመምጣቱ ኢንተርኔት ላይ ባሉ መዛግብት ዛሬ ከሚያከብሩ አንዷ አገር ሆና ሰፍራለች። ለኢትዮጵያውያንና በመላው ዓለም ላላችሁ እናቶች እንዲሁም እናት ሆናችሁ ብዙዎችን ለብዙ ወግና ቁም ነገር ያበቃችሁ ሁሉ እንኳን አደረሳችሁ። እናቶቻችን፣ መልካሙ ሁሉ እንዲሆንላችሁ እንመኛለን። ልብ እንመኛለን። ኢትዮጵያ ሲል የሰየመውን አልበሙን ባለፈው ሳምንት ያወጣው ቴዎድሮስ ካሳሁን ቴዲ አፍሮ ዛሬ አብሮን ያመሻል። ቃለ ምልልስ ይዘናል። የሀገር ህልና የራስ ህልና ነው የጋራ ህሉና ነው። በሀገራችን መዳን የምትችለው ኢትዮጵያን እንደ ቀደመው መንፈስ በአንድነት ሆነን በፍጹም ቅንነት ለመቀጠል እና ለማስቀጠል በጋራ ስንጥር ነው። ምክንያቱም ይሄ ቢሆን ደስ ይለኛል የሚባል አይደለም፣ መሆን ያለበት እና የህሉናችን መሰረት ከአሜሪካ ድምጽ ለቀረቡለት ጥያቄዎች ምላሽ ሰጥቷል። ራዲዮናችሁን ክፍት አድርጋችሁ ጠብቁን። በዛሬው ዝግጅታችን ወደ ምስራቅ ኢትዮጵያም ሀረር እናምራለን። የተራረሰ እስከ ምሳ ምናምን የተራረሰን አምስት ሰዓት ላይ ምናምን ያመጣሉ። ግን በቃ ምንም ማረግ አልችልም በአቅሜ በላዩ በዚህ ሰብ ምንም ተስፋ የለኝም። እግዚአብሔርን ተስፋ እያደረኩ ነው የምኖር። እዛ ሰፈር የድሆች ሰፈር ነው። ምንም ልሌላቸው ትንሽ ትንሽዬ ቤት አለ እዛ ነው የገባነው። በህፃንነት እድሜያቸው በድህነትና በቤተሰብ እጦት ብዙ መከራን የገፉ ለነገ ግን መልካም ተስፋን የሰነቁ አንዳንዶቹ ደግሞ ተስፋ የመቁረጥ ስሜት የሚደመጥባቸውም ተማሪዎች ናቸው። ከጠዋት ከሰምተ ስካ ሜሄ በፊት ቃኖችን ቀልቼ ዋ ቀልቼ ሄዳለሁ። ቀን ስመጣ ቁሻሻ አድፋለሁ። በእንደዚህ አይነት ቤት ሰርቼ ማታ ላይ ወደ ቤት ገብቼ ጥናት አካሂዳለሁ። እነዚህን ተማሪዎች ከጎዳና ያሰባሰባቸው ደግሞ ትናንትን ራሱ በጎዳና ህይወት ያለፈ የዛሬው መምህር ተስፋ አለባቸው ይባላል። ሁሉንም ከዝግጅቶቻችን ታገኙታላችሁ። የፕሮግራሙ አዘጋጅና አስተናጋጆቻችሁ ጽዮን ግርማና ሰሎሞን አባተ ነን። ጤና ይስጥልን፣ እንደምናመሻችሁ። እሁድ ግንቦት 6 2009 ዓ.ም። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። እንደምናመሻችሁ አድማጮቻችን። ዜናውን የማንብላችሁ አዳነች ፍሳዬ ነኝ። ሰሜን ኮሪያ ዛሬ ባልተለመደ መልኩ በከፍታ ሊምዘገዘግ የሚችል አይነት ቦሊስቲክ ሚሳይል ተኩሳለች። እስከ 4500 ኪሎ ሜትር ርቀት ሊምዘገዘግ የሚችል በሁለት ደረጃ ፈሳሽ ሊንቀሳቀስ የሚችል ሮኬት ያለው አዲስ አይነት ቦሊስቲክ ሊሆን እንደሚችል ተገምቷል። የዋይት ሀውስ ቤተ መንግሥት መግለጫ እንደሚለው ይህ የሚሳይል ሙከራ ቶክስ በሰሜን ኮሪያ ላይ አሁን ካለው የጠነከረ ማዕቀብ እንዲጣልባት መላ የዓለም ሀገሮች ጥሪ እንዲያደርጉ የሚያነሳሳ ነው። ጃፓንና ደቡብ ኮሪያ የሰሜን ኮሪያ ተግባር ለክልሉ ትልቅ አደጋ ነው የተባበሩት መንግስታት ድርጅት የጦር መሳሪያን በሚመለከት በሰሜን ኮሪያ ላይ ያሳለፈውን ውሳኔ ይጥሳል በማለት ቀደም ሲል አውግዘዋል። የጃፓን ጠቅላይ ሚኒስትር ሺንዞ አቤ መንግስት አስፈላጊውን ዝግጅት እንዲያደርግ ትዕዛዝ እንዳስተላለፉ መስሪያ ቤታቸው አስታውቋል። ቻይና በአካባቢው ውጥረት እንዳይሰፍን መገታት እንደሚያስፈልግ ገልጻለች። ሰሜን ኮሪያ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ውሳኔን በመጣሷ የቻይና የውጭ ጉዳይ ሚኒስቴር መስሪያ ቤት ተቃውሞ አሰምቷል። በአሁኑ ወቅት ለዓለም አቀፍ ጉባኤ ቤጂንግ የሚገኙት የሩሲያ ፕሬዚደንት ቭላዲሚር ፑቲን የሚሳይሉ ተኩስና ውጥረት የማባባሱ ተግባር እንዳሳሰባቸው የክሬምሊን ቤተ መንግስት ጠቁመዋል። በዓለም ዙሪያ በብዙ ሀገሮች በሚገኙ በአስር ሺዎች የሚቆጠሩ የኮምፒውተር መረቦች ላይ ፋይሎችን የመቆለፍ ጥቃት የሚፈጽመው ቫይረስ ትላንት ለሁለተኛ ቀን በበለጠ ተስፋፍቷል። ኮምፒውተሮቻቸው የተቆለፈባቸው ሰዎች ገንዘብ ካልከፈሉ በስተቀር አይከፈትላቸውም። የኮምፒውተር ስርዓታቸውን ያሻሻሉ ግለሰቦች በመጠኑ ደህና ሊሆን እንደሚችል የኮምፒውተር ጸጥታ ባለሙያዎች ገልጸዋል። ኮምፒውተሮቻቸው በራንሰምዌር ጥቃት የተጠቃባቸው ገንዘብ እንዳይከፍሉ ባለሙያዎች መክረዋል። በሶስት ሺህ ዶላር የሚገመት ገንዘብ እንዲከፍሉ ነው ሰርሳሪዎቹ የሚጠይቁት። ይሁንና ኮምፒውተሮቻቸው ከተጠቁባቸው ጊዜ አንስቶ በአብዛኛው እስከ ሰኞ ባለው ጊዜ ውስጥ ካልከፈሉ፣ በአጠቃላይ ደግሞ በሰባት ቀናት ውስጥ ገንዘቡን ካልከፈሉ የተጠቁት ሰነዶችን በሙሉ ለመደም ሰስተዋል በብዛት የተጠቁት ሩሲያ፣ ኡክራይን እና ታይዋን እንደሆኑ፣ ነገር ግን የብዙ አገሮች ዋና ዋና ተቋማትም እንደተጠቁ ታውቋል። በዓለም ዙሪያ ያሉት ሀገሮች ራንስምዌር ለተባለው እኩይ የኮምፒውተር ቫይረስ ጥቃት ምላሽ ለመስጠት ሲሯሯጡ ቆይተዋል። ጥቃቱ በተለይም ያተኮረው ሩሲያ ላይ እንደሆነ ስለ ኢንተርኔት የጸጥታ የሚከታተሉ ሰዎች ተናግረዋል። ካስፐርስኪ ላብስ የተባለው የሩሲያ የሳይበር ጸጥታ ኩባንያ ዋናክራይ ክራይ የተባለውን የቫይረስ ትል አስቀድመው ለይተው ካወቁት መካከል አንዱ ነው። ይህ ቫይረስ ካለ ባለቤቱ ፈቃድ ሰነዶቹን ወደ ኮድ ወይም ምስጢራዊ መለያ ለውጦ ለመስረቅ የሚቻልበት ሁኔታ ይፈጥራል። ደ ሻዶ ብሮከርስ የተባለው የኮምፒውተር ሰርሳሪዎች ቡድን ፕሮግራሙን ባለፈው ዓመት መያዝያ ወር ላይ ከዩናይትድ ስቴትስ የብሔራዊ ጸጥታ አገልግሎት እንደሰረቀው ይታመናል። በዓለም ዙሪያ የተጠቀመበትም ሰነዶቻቸው የተሰረቁባቸውን ሰዎች ገንዘብ ለማስከፈል እንደሆነ ታውቋል። ካስፐርስኪ ላብስ መጀመሪያ ላይ ከሰባ በላይ የሚሆኑ ሀገሮች አርባ አምስት ሺህ ጥቃቶች እንደተፈጸሙ በአብዛኛው የተጠቃችው ደግሞ ሩሲያ እንደሆነች ገልጾ ነበር። በኢላማዎቹና ሰለባዎቹ ብዛት ከዛም በላይ ሊሆን እንደሚችል ካስፐርስኪ ላብስ አክሎ ነበር። በሰዓታት ውስጥ ታዲያ በአንድ መቶ ሀገሮች ውስጥ ከሰባ አምስት ሺ በላይ ኮምፒውተሮች ኢላማ እንደተደረጉ ሌሎች የኮምፒውተር የፀጥታ ኩባንያዎች አስታውቀዋል። አድማጮች የምሽቱ ዜናችን እዚህ ላይ አበቃ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኸርዝ በ22 ሜትር ባንድ በ13860 ኪሎ ኸርዝ በ25 ሜትር ባንድ በ11720 በ12110 ና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ግንቦት 6 2009 ዓ ም ምሽት ፕሮግራም ነው። ቴዲ አፍሮን በቃለ ምልልስ ይዘናል። ቃለ ምልልሱን በፌስቡክ ገጻችን የተከታተሉ አድማጮች እጅግ ብዙ ብዙ ብዙ አስተያየቶችን ሰጥተዋል። ድንቅ ድንቅ አስተያየቶች ሰፍረዋል። የዌብና ሶሻል ሚዲያ ፕሮዲውሰራችን አበባየሁ ገበያው ጥቂቱን ቀንጭብ ቀንጭብ አድርጋ ታሰማናለች። ፋሲል አለምነህ፣ ሰው እንደዚህ ሙሉ ሆኖ ይፈጠራል። በጣም የሚገርም ሰው ነው። በሳል አመለካከት፣ ፈሪያ እግዚአብሔር፣ ሀገርና ወገኑን ወዳድ። አረምኑ ተወርቶ ያልቃል። ብቻ የምታመልከው አምላክ ከክፎች አይን ይሰውር ቴዲያችን እኛም ኢትዮጵያውያን ወንድሞች ሀገራችንን እና ታሪኳን ስላስቃኝህን በጣም አድርገን እናመሰግንሃለን። አብዮት ካሳነሽ፣ መደመጥ ያለበት የቴዲ አፍሮ ኢንተርቪው። እግዚአብሔር በሄድክበት ይጠብቀ፣ እመ ብርሃን ትከተለህ። ትክክል ብለሃል። እግዚአብሔር ኢትዮጵያን አይተዋትም። አለሙ ማሞ፣ ቴዲ ማለት በሙያውም ሆነ በስብእናው የተሟላና የበሰለ ሲሆን እርሱነቱን ለመግለጽ ስሞክር እንዲው በደፈናው ማርከሻ ነህ ብዬ አለው። ሰለሞን ብርሃኔ ነጋሲ። ጽዮን ግርማ በጣም አመሰግንሻለሁ። በበሰልና አስተዋይነት በተሞላበት ለሁሉም አድማጭ አስደማሚ ዝግጅት ነው። በርቺ። ልጁ ይችላል። በቃ የምር ይችልበታል። ቴዲ። አብራችሁን ቆዩ። በቀዳሚው ዘገባ ወደ ሐረር እንውሰዳችሁ። ከመናገሻይቱ አዲስ አበባ በስተ ምስራቅ 515 ኪሎ ሜትር ርቀት ላይ በምትገኘው ሐረር ከተማ አራተኛ እየተባለ በሚጠራው አካባቢ ሁለት የተለያዩ የመኖሪያ ግቢዎች ይገኛሉ። ግቢው 25 ወንድና 15 ሴት ተማሪዎችን ይዟል። ተማሪዎቹ ከጎዳና ላይ የተሰባሰቡ ናቸው። አሰባሳቢው ደግሞ ከሰባት ዓመቱ ጀምሮ ብቸኝነትና የጎዳና ሕይወትን የቀመሰው የዛሬው መምህር ተስፋ አለባቸው ነው። በሁለቱ መኖሪያ ግቢዎች ውስጥ ያሉት ተማሪዎች ሁሉም የየራሳቸው አሳዛኝ የልጅነት ታሪክ አላቸው። በሕፃንነት ዕድሜያቸው በድኅነትና በቤተሰብ እጦት ብዙ መከራን የገፉ ለነገ ግን መልካም ተስፋን የሰነቁ አንዳንዶቹ ደግሞ ተስፋ የመቁረጥ ስሜት የሚደመጥባቸውም ናቸው ተማሪዎቹ ጽዮን ግርማ ሁሉንም አነጋግራለች ተከታዩን ዘገባ አጠናቅራለች ሀያ አምስት ወንድና አስራ አምስት ሴት ከጎዳና ላይ የተሰባሰቡት ተማሪዎች የሚኖሩባቸው ሁለቱ ግቢዎች ከግለሰብ ላይ በኪራይ የተገኙ ናቸው። ኪራያቸው የሚከፈለው ደግሞ አሰባሳቢያቸውና አጋሮቹ በጋራ በሚያደርጉት ርብርብ በእርዳታ በሚገኝ ገንዘብ ነው። የእነዚህ ተማሪዎች አሰባሳቢ ተስፋ አለባቸው ይባላል። ሐረር ከተማ ተወልዶ ያደገ የሃያ ስድስት ዓመት ወጣት ነው። እናቱ ከእርሱ አባት ልጅ መውለዷ ስላልተወደደላት ከቤተሰቦቿ ተነጥላ ብቻዋን ነበር ያሳደገችው። በልጅነት ዕድሜው አባቱን አያውቀውም። እናቱ በሕይወት እያለች ሁሉም ነገር ይሟላለት እንደነበር ይናገራል። ያው ሌሊት ላይ ነው ያንን ነገር የምትሸጠው። እንደዚህ ለወገዎች አሉ አይደለ? እነሱን ወደ ጅቡቲ መስመር ነበር የሚወስዱት እና በብዛት ሌሊት ላይ ነበር ስራው። ፋቱ በሽታ ይዟት ወደ ሶስት ወር ነው የተኛቸው። ከሶስት ወር በኋላ ነው ለምሳሌ ተማሪ ነበር። ተስፋ የስምንት ዓመት ታዳጊ ያለ እናቱ ከሞተች በኋላ ማንም የሚያስጠጋው ዘመድ ስላላገኘ ቀደም ሲል ይኖሩበት በነበረው አራተኛ እየተባለ በሚጠራው ሰፈር መኖር ጀመረ። የአካባቢው ነዋሪዎችና የገብርኤል ቤተ ክርስቲያን ሰንበት ትምህርት ቤት ተማሪዎች እንዲሁም የሰፈር ጓደኞቹ ጭምር የሚሰጡትን ምግብ እየተመገበ እስከ አስራ ሶስት ዓመቱ ዘለቀ። የሐረር ሰው እናትም አባትም ሆኖ አሳድጎኛል የሚለው ተስፋ ነገር ግን እድሜው እየጨመረ ሲመጣ ሰርቶ መብላት እንዳለበት ራሱን አሳምኖ ለሰዎች ውሃ በመቅዳት ስራ መስራት ጀመረ። ምግብ ሳይበላ የሚውልበትና የሚያድርበት ቀን በርካታ እንደነበረም ይናገራል። ሰፈር ውሃ መቅዳት ጀመርኩኝ፣ በሰፈር ሰዎች። ከዛም ወደ ሆቴሎች ቁኝ ለሆቴሎች ጠዋት ትምህርት ቤት ከመሄዴ በፊት ቃኖችን ቀድቼ ውሃ ቀድቼ ሄዳለሁ። ቀን ስመጣ ቁሻሻ አደፋለሁ፣ በእንደዚያ አይነት ቤት ሰርቼ ማታ ላይ ወደ ቤት ገብቼ ጥናቴን አካሂዳለሁ። ተስፋ እነዚህን ሁሉ ጥረቶች አድርጎ አስረኛ ክፍል ሲደርስ ወደ መምህራን ማሰልጠኛ ገብቶ ትምህርቱን ጨረሰ። በዚህ ሁሉ ጉዞ ውስጥ ግን ዓላማ ነበረው። እኔ ያለፍኩበትን መንገድ እኔ ያውቃለሁ። ስለዚህ እኔ ባለፍኩበት መንገድ ሌሎቹ መሄድ እንደሌለባቸውም አውቃለሁ። ስለዚህ ያንን ለማድረግ ደግሞ የራሴ ፍቅር ነበረኝ። የተወሰነ ጊዜ በጣም ጠንቅር ይሰራለሁ ከሰራው በኋላ የሆነች ነገር ካገኘ አንድ ልጅ ከዛ ደግሞ ሁለት ልጅ ያልኩኝ ሌሎቹን የሚረዳበትን ነገር ማመቻቸት አለብኝ ብዬ ወሰኝ ነበር። ተስፋ ያሰበውን አደረገ። በመጀመሪያው ምዕራፍ ሀረር ከተማ ውስጥ አንዲት ልጅ ማስተማር ጀመረ። ከዋና ስራው በተጨማሪም የተሻለ የኢኮኖሚ አቅም ያላቸው ቤተሰቦችን ልጆቻቸውን በማስጠናት በሚያገኘው ገቢ በጎዳና ላይ ያሉ ልጆችን ለመደገፍ ተነሳ። ሲጀምረው አንድ ጊዜ ብቻ ለመርዳት ነበር። ነገር ግን ጠጋ ብሎ የሁሉንም ታሪክ ሲያዳምጥ እዛው ባሉበት ሆነው ትምህርታቸውን እንዲቀጥሉ ማድረግ ጀመረ። ከልጆቹ ጋር በጣም ተነጋገረን። ወደፊት የተሻለ ነገር እንደሚመጣ፣ ዛሬ ላይ ግን ያለን ነገር ሁሉ መስዋዕትነት ከፍለ መማር እንዳለብን የእኔንም ላይፍ ነገርኳቸው። በጣም አለቀሱ። በጣም በሰማቸው። እንማራለን ምንም ችግር የለውም ብለው ጀመሩ። ሰማንያ ዘጠኙ ቁርስ ብቻ ነበር እየበሉ ሚሄዱት። ከዛ በኋላ ሲመለሱ አሁን የጠዋት ተማሪ ሆነ። እኔ ቁርስ አበለዋለሁ ተምሮ ይመጣል። ሲመጣ ደግሞ ምሳ ከሆቴሎች የተራረፈ ይፈልጋል። ዩኒፎርሙን ደግሞ እዛ አካባቢ ፖሊስ ጣቢያ አለ እና እዛ ያስቀምጣሉ ማስቀመጫ የከሳት የተሳት ተማሪ ነው። ደግሞ ቁርስ ይፈልጋል። እኔ ምሳ ብልቼ ይሄዳል። ሲመጣ እራቱም ይፈልጋል። ያንን ማድረግ ስንጀምር ልጆቹ ወደ ሰበስ መደጋገፍ ጀመሩ። የከሳቱ ተማሪ ጠዋት ላይ ቁርሱን ይበላና ለከሳቱ ምግብ ተርፍራፊ አውጥቶ ይጠብቀዋል። ከሰማንያ ዘጠኙ ተማሪዎች አንዳንዶቹ እናታቸው ወይም እነሱ በሴተኛ ዳሪነት ላይ የተሰማሩ ስለነበሩ በደረሰባቸው ከፍተኛ ችግር ምክንያት ትምህርታቸውን መቀጠል አልቻሉም። አርባዎቹ ተማሪዎች ግን ጠንካራ ሆኑና ወደ መኖሪያ ቤት እስኪገቡ ድረስ ለአንድ አመት ጎዳና ላይ እያደሩ ትምህርታቸውን ቀጠሉ። ባሳለፍነው መስከረም ወር ተስፋ ግለሰብ ድርጅት የመንግስት መስሪያ ቤትን ጨምሮ በሀረር ከተማ ውስጥ ያገኘውን ሁሉ አስተባብሮ ተማሪዎቹን በሁለት ግቢ ውስጥ ተከራይቶ አስገባቸው። ከእነዚህ ውስጥ እድሜያቸው ከስድስት እስከ አስራ ሰባት አመት የሆኑ ልጆች ይገኛሉ። ከክፍሏ አንደኛ፣ ከአጠቃላይ ትምህርት ቤቱ ሁለተኛ የወጣች የአስራ አንደኛ ክፍል ተማሪን ጨምሮ በትምህርታቸው ጠንካራ የሆኑ ተማሪዎች አሉ። የትነበርሽ አያሌው 16 ዓመቷ ነው። በሀረር ከተማ ነው ተወልዳ ያደገችው። እናትና አባቷ ማየት የተሳናቸው ናቸው። ሁለቱም ስላሴ ቤተ ክርስቲያን በተባለ ደጅ ላይ ላስቲክ ሸራ ወጥረው ምንጣፍ አንጥፈው በልመና የሚያገኙትን እንጀራ እየመገቡ ነው እሷንና ወንድሟን ያሳደጓቸው። እናቴ እኔ ነው የምመራት። እኛው ስላሴ ነበር የምንኖረው ቤተክርስቲያኑ ጋር እና የሆነች ትንሽ እየቤት አገኘን ና ገባን የት ነው እሱ ዜሮ ስምንት ምን ይባላል ሰፈሩ ጤራ ሰፈር ይባላል እሺ እዛ እንዴት ነበር የምትኖሩት የስላሴ ያ መንገድ ላይ ነው በሸራ ወጥረን ምግብ ከየት ታመጣላችሁ ይሰጣሉ እዛ ሰዎች ይዘው ይመጣሉ ቤተክርስቲያን የሚሄዱ እሺ እና እነሱ ይሰጡናል ቤት ተከራይታችሁ ስትገቡስ እየከፈላችሁ ነው የገባችሁት? አረ ተከራይተን አይደለም። እዛ ሰፈር የድዎች ሰፈር ነው ምንም የሌላቸው ትንሽ ትንሽዬ ቤት አለ። እዛ ነው የገባነው ነው ምግብ እስኬ ታምታችሁ ትበላላችሁ? ቤተ ክርስቲያን ይሄዳሉ ይሰጧቸዋል። እንትን እንላለን፣ እንደዚህ ሁኔታ ነው። ትምህርት የጀመርሽው የት ነበር የምትማሪው? በዚህ ሁኔታ መልካም ጀር የሚባል ትምህርት ነው። ምን በነጻ ነበር የሚያስተምሩሽ? እንዴት ትከታተያለሽ ታዲያ ትምህርትሽን? እንግዲህ ልብስ አለ ጫማ አለ ለትምህርት የሚያስፈልግ መረጃ አለ። እስቲ እንዴት አድርገሽ ትምህርትሽን እንደተማርሽ ንገሪ ራኔ እንደ ሌሎች ምናምን ብዙ ማልበት ምናምን እንትናለ እና አልከበደኝ። እንዴት አልከበደኝም? ያው ዩኒፎርም አይደል ትምህርት ቤት የምንለብሰው። እሺ። እና ሰፈር ውስጥም ያ ዱሪያዎች ናሉ፣ ብዙ ምንትን አለ። በዚህ ሁኔታ እስከ ስንት ተማርሽ? አሁን አስረኛ ፍለው። በትምህርትሽ እንዴት ነሽ? ጎበዝ ነሽ? ሰነፍ ነሽ? ሰነፍ አይደለሁም። ያው የሚባል ደረጃ ላይ ነው። ስለዚህ ምንድን ነው አላማሽ? ያው አሁን ማትሪካ አይደለም፣ ጥሩ ውጤት አምጥቼ ወደ ፕሬፕ ገብቼ ያው ዩኒቨርሲቲ መግባት እፈልጋለሁ። ለምንድን ነው የምትማሪው? አንደኛ ቤተሰቦች እንደዚህ ሆኖ ያሳድገው እነሱን ውለታቸውን ለመክፈት፣ ሁለተኛ ደግሞ በምንመርጠው ሙያው ሀገሬን ለማገልገል። ትምህርት ታጠኛለሽ በደንብ። ምንድን ነው አላማሽ ወደፊት መሆን? እኔ ዶክተር መሆን ነው የምፈልገው። እና ህልምሽን ታሳካለሽ? አሳካለሁ። ተስፋ ጋር ከገባሽ በኋላ የተቀየረ ነገር አለ? በህይወትሽ ላይ ምን ተቀየረ? ለምሳሌ በቂ መጽሐፍቶችን ያገኛለሁ። ልብስ ምናምን ይገዛልኛል። ቅባቶች ምናምን አይጓድ። በፊት ከእናት አባቶች ጋር ባለሽ ጊዜ የነበረሽን የቀን ውሎ ንገሪኝ እስኪ። ጠዋት እነሳለ እናቴን ቤተ ክርስቲያን ይሸታለ። ድጋሚ ቤት ሄጄ ለባብሼ ወደ ትምህርት ቤት ይላለ። እሷን ደግሞ ጎረቤቶች ነው የሚያመጣት ከዛ ማለት ነው እና እኔ ትምህርት ቤት እዛ ነበረ ሙሉ ትንሽ ራቅ ስለሚል ከሰፈሩ ታናሽ እንድሚን ተማሪ ስለሆነ ታናሽ ያመጣታል። እኔ ያውዛ ውልና አስር ሰዓት ወደ ቤት ሄዳለሁ፣ እና ያውዛ አጥምቼ እተኛለሁ። ወንድምሽ ስንተኛ ክፍል ነው? አሁን ስድስተኛ ክፍል ነው። እሱንስ ማን ይረዳዋል? እሱን እዚህ ተስፋ በዛ የሆነ አንዳንድ ነገር ይረዳዋል። ለምሳሌ ደብተር ምናምን ይገዛለታል። የትነበር ስድስተኛ ክፍል የሚማረው ታናሽ ወንድሟ ጠንክሮ እንዲያጠና እንደምትመክረው ነግራኛለች። በዚህ ሁኔታ እስከ አስረኛ ክፍል ተምራለች። አሁን ደግሞ ሰዎች ተስፋ ጋር አስገብተዋታል። መንፈሳቸው ጠንካራ የሆኑ ተማሪዎች እንዳሉት ሁሉ ያለፉበትን መንገድ መግለጽ የሚከብዳቸው ልባቸው በሀዘን የተሰበሩ ተማሪዎችም አሉ። ገሊላ ሰለሞን ከእነዚህ ውስጥ አንዷ ነች። ገሊላ አሁን የኮሌጅ ተማሪ ናት። ሀረር የሚገኘው የሬፍት ቫሊ ኮሌጅ የነፃ ትምህርት እድል ሰጥቷት እየተማረች እንደሆነ ነግራናለች። እንደገለጸችልንም የትምህርት እድሉን የሰጧት ኃላፊ በመቀየራቸው እድሉ መቀጠል አለመቀጠሉ በእንጥልጥል ላይ ነው። እሷና ወንድሟ ወላጆቻቸውን በሞት የተነጠቁት በልጅነታቸው ነው። ገሊላ የምትማረው ራቅ ያለ ቦታ ስለሆነ ተጠግታ የምታድረው አብራት የምትማር ልጅ ቤተሰቦች ጋር እንደሆነ ነግራኛለች። ተስፋ ድጋፍ የሚያደርግላት የትራንስፖርት ወጪዋን ብቻ ነው። ከስርሳን የምንማረው ቃኑ ምሁም አለ ነው። ምግብ ስለማላገኝ እዛው ትምህርት ቤት ጓሮ ግቢ ውስጥ ቁጭ ብዬ ውዬ ላይብራሪ ውስጥ ቁጭ ብዬ ነው እንደገና ስምንት ሰዓት የምገባው። ልክ ዘጠኝ ሰዓት እና ስርሰት ለቀቅ የእጄ ቤት ካለ በላለው ከሌለ ዝም ብዬ እተኛለሁ። ነገሮች ይከብዳል። ታገል ከምገምታቸው በላይ ነው። ደግሞ በዚህ ላይ ማንም አጠገብ የለም። በጣም ተስፋ ቆርጣለሁ። ወንድም አለኝ ግን ወንድሜ ታላቂ ነው። እሱም በመከራና በችግር ነዛ ጎንደር ካምፓስ የሚማረው ግን በቃ ማንም ምንም የሚለን የለም። እኔ ቢያንስ እንኳን ቢቸግረኝ ብታመምን ተስፋ ጋር ብንመጠው ብዙ ጊዜ ብቻዬን መሆን ነው የምመርጠው፣ ምክንያቱም ማንም ይህንን ችግር የሚረዳ የለም። ትምህርት ቤት የየራሳንች ነገር አላት። ከኢንተርኔት ላይም አሳይመንት ብዙ ሲሰጠ መስሪያድ አልችልም። ምንም ነገር የለኝም። እንደገና ኮፒ አርቢ ይባላል ያንንም አንዳውቶቹ ማምጣት አልችልም። ግን ውጤት ቢና ቢ ኤሲ ነው ማመጣው ግን በቃ ምንም ማድረግ አልችልም። ከአቅሜ በላይ ነው። በዚህ ሰ ምንም ተስፋ የለኝም። እግዚአብሔርም ተስፋ እያደረኩ ነው የምኖር ቅጣ ትንሽ ውስጤ ስለሚመጣ ምታቀልሽ ብዙ ነገሮችን ስላሳለፍኩ ነው እንዲህ እንዲህ ብዬ ብናገርች ማለት ነው። ገሊላ ስሜቷን ተቆጣጥራ ሀዘኗን አምቃ መናገር ያቅታታል። ትምህርቷን የመጨረስ ጠንካራ ፍላጎት እንዳላት ብትናገር መከራዋ ጭንቀትን እንደፈጠረባት ግን አልሸሸገችንም። ተስፋ ተማሪዎቹን ከጎዳና ላይ ወደ መኖሪያ ቤት ካስገባቸው በኋላ ተማሪዎቹ እርስ በርስ እየተረዳዱ ከሆቴል የተራረፉ ምግቦችን እያመጡ እንዲማረው አደረገ። መብራቱ ታደሰ የ17 ዓመት ወጣት ነው። አሁን አስረኛ ክፍል ነው። የተወለደው በጉራጌ ዞን ቡታጅራ ከተማ ነበር። ቤተሰቦቹ በድህነት ምክንያት ሀረር ለሚገኙ ዘመዶቹ ሰጡት። እንደ ልጆቻቸው ሊያዩን ስላልቻሉ እነሱን ጥዬ ወጥቼ ቦቴ የተባለ በሚጠራው አካባቢ ለሚገኙ ሴተኛ አዳሪዎች ውሃ እየቀዳው ትምህርቴን መማር ቀጠልኩ፣ ይላል። በመጨረሻም ተስፋ ተቀብሎት ከሌሎቹ ጋር እየተረዳዳ ትምህርቱን መቀጠሉን ይገልጻል። አሁን ከኛ እነሱ እድሜዎች አሉ። ትናንሽ ልጆች አስር አመታቸው መሆን እነሱ አሉ። በየሆቴሎች ማለት ነው። ሁለት ሁለት የሚረዱት አሉ። ተስፋ ማለት ነው። እና እነሱን በሚያመጡትና እኛም ደግሞ ከዚህ በፊት የምናወጣበት ቡሌ ምናምን እንደዚ የተራርፈን አለ። ሁለት ሺፍት ነን፣ አሁን ያለ ነው። እኛ ዶርምስ ማለት ነው። እና አሁን እኛ ጠዋት ከሆነ በከሰዓት ተማሪዎች የተራረፈ አሁን እስከ ምሳ ምና የተራረፈውን አምስት ሰዓት ላይ ና ያመጣሉ። እኛ ደግሞ ስድስት አከሩ ከክላስ ስንመጣ እሷን ያገኘናትን ቀምሰን፣ ልጆቹም ደግሞ በየሆቴሎች የሚረዱዋሉ ምግብ ማለት ነው። ሰሀን ተሰጥቷቸው ምናምን ማለት ነው። እነሱ ያመጡትን ደባልቅን አንድ ላይ አንበላል ማለት እሱን እንደዛ እያደረገ ነው የሚጠቀም። መብራቱ ኳስ መጫወት በጣም ስለሚወድ ከትምህርቱ ጎን ለጎን ባህረር ከተማ በሚገኝ የእግር ኳስ ቡድን ውስጥ ገብቶ ኳስ ይጫወታል። ይህን ለመቀጠል ትልቁ ችግሩ ትጥቅ መሆኑን ይናገራል። የሚጫወቱበትም ማለት ባጀት የላቸውም። መጀመሪያ ሲያስፈርሙ ማለት እንዲህ ገንዘብ እንሰጣቸዋለን ምናምን ብለው ነበር ያስፈርሙ። አሁን ደግሞ ባጀት ምንም የላቸውም። ያው ትጥቅ ምናምን የለም አኬታ ማሊያ ምናምን ተስፋ እንደነገረን እነዚህ ተማሪዎች ትምህርታቸውን ለማስጨረስ የቻለውን ያደርጋል። ቅድያ ወጣ ከምግብ እስከ ጽዳት አገልግሎት እርዳታ ይጠይቃል። ግቢ ውስጥ ያሉትን ተማሪዎች የሚያዩ የጎዳና ላይ ልጆች ደግሞ እኛንስ መቼን የምታስገባን በሚል ጥያቄ ወጥረው ይይዙታል። በዚህ ላይ የተከራዩት ቤት ከግለሰቦች ላይ ስለሆነ ግለሰቦቹ ሀሳባቸውን ይቀያይራሉ። አሁን መሰረት የያዙት ተማሪዎች በተለያየ ምክንያት ያስቡበት ሳይደርሱ መልሰው እንዳይደናቀፉ፣ ሁሌም ደግሞ ከተረጅነት ወጥተው ሰርተው መማር እንዲችሉ ልብስ ማጠቢያ ማሽንና እንጀራ መጋገሪያ ቢያገኝ ተረዳድተው እንዲኖሩ ማድረግ እንደሚችል ይናገራል። ሁል ጊዜ እርዳታ ጠባቂ መሆንም የለበትም። እኔ ሰዎች ምናልባት አንድ ነገር ብቻ ነው ሁሉንም ላስቸገር መፈልገው። ወንዶች ያሉበት ግቢ ላይ ያው ኪራይ ነው የምንከፍለው። እዛ ግቢ ላይ የልብስ ማጠቢያ ማሽን ተገዝቶ ለመትከል እቅዳለኝ። ያ ልብስ ማጠቢያ ማሽን ተገዝቶ ከገባ ልጆቹ የላውንደሪ ስራ መስራት ይችላሉ። ግማሽ ቀን ነው ትምህርት የሚማሩት። ግማሽ ቀን ይማራሉ፣ ግማሽ ቀን ይሰራሉ። የዛ ገቢ የዛ ያሉትን የዛ ግቢ ያሉትን ልጆች ሊሸፍንልን ይችላል። ሆቴሎቹም አናግረኝ ነበር። እንጀራ ብንጋግር እንደሚረከቡን ነግረውናል። ሴቶቹ ግቢ ላይ ደግሞ የእንጀራ መጋገሪያ የሴክ ምጣዶዎች ምኖቹን አሟልተን ይህን ነገር ለማድረግ አስበናል። ስለዚህ ይህን ማቴሪያል ብቻ የሚደግፈኝ ሰው ነው ምፈልገው። በየወሩም እንዲረዱን። ልጆቹ ውስጥም የተረጂነት ስሜት፣ እርዳታ የማግኘት ስሜት እንዳይኖር እፈራለሁ። ከችግር አንጻር የምናደርጋለሁ። በአሁኑ ሰዓት ያው እንደዚህ ከጎዳና የመጡ ናቸው እስቲ እናንት ያቅማችሁ እርዷቸው ሲሉ ያው እየመጡ ይጎበኛቸዋል እና የተለየ ስሜት ሊፈጥርባቸው ይችላል። ልጆቹ ከሌላው የተለየ ምን ብሎ ሊያስቡ ይችላሉ። ነገር ግን ይህንን የምናገኝ ከሆነ ግን አሁን ያልኩሽን አርባ አይደለም ከዛም በላይ ብዙ ጎዳናዎች አሉ። ወላጅ አልባ የሆኑ ህጻናት በጣም ህጻናት እድሜያቸው ከአራት ዓመት እስከ አስራ ሁለት ዓመት ያሉ እነሱንም ማንሳት እንችላለን። ከዚህ በተጨማሪም ተማሪዎቹ ግቢ ውስጥ በትርፍ ሰዓታቸው የሚያጠኑበት መጽሐፍት፣ እንዲሁም የግል ንጽህና መጠበቂያ ቁሶች ቢያገኙ ብዙ ነገር እንደሚያቃልልላቸው ይገልጻል። አድማጮች ፕሮግራሙ አልተጠናቀቀም። ቀሪውን በነገው ምሽት ይዘን እንቀርባለን። ጽዮን፣ በጣም ቆንጆ ዝግጅት ነበረ። አዎ ሰለሞን፣ ተማሪዎቹ በጣም አስገራሚዎች ነበሩ። ሰፊ ቃለ ምልልስ ነበር ያደረግነው ዘገባው የምስልም ጭምር መረጃ ስላለው ዌብሳይታችን ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ በጋቢና ቪኦኤ ዝግጅታችን ላይ መከታተል ትችላላችሁ። በትዊተር ሃሽታግ ቪኦኤ አማሪክ ብላችሁ ተከተሉን፣ ተነጋገሩ። ጽዮን ግርማና ሰሎሞን አባተንን። አሁን ወደ ቀጣዩ ዝግጅታችን እንዝለቅ። ባልፍንዶሬ ስለ እናት ምትሬ እሷ እናት ክብሬ ኢትዮጵያ ሲል የሰየመውን አልበሙን ባለፈው ሳምንት ለሙዚቃ አፍቃሪያን ያበረከተው ቴዎድሮስ ካሳሁን ቴዲ አፍሮ መነጋገሪያነቱ አሁንም አልበረደም። ከአምስት ዓመታት ቆይታ በኋላ ይዞት ብቅ ያለው አልበም በቢልቦርድ የሙዚቃ ሰንጠረዥ በዓለም ሙዚቃ ዘርፍ በቁንጮነት ተቀምጧል። በኢንተርኔት አልበሞችን በሚሸጡ ዌብሳይቶችም በከፍተኛ ቁጥር ከተገዙት ተርታ ተመድበዋል። በዩቲዩብ ይፋ ገጹ ላይ የጫነው ነጠላ ዜማው ኢትዮጵያ ተመልካች ብቻ ሦስት ሚሊዮንን ተሻግሯል። በርካቶች ከዘፋኝነት አልቀው እንደሚመለከቱት ለተጠየቀው ከሰጠው መልስ ጀምሮ ዘፈኖቹ ኢትዮጵያዊነትን ስለማጉላታቸውና ፖለቲካዊ ናቸው ስለመባላቸው ምን አስተያየት እንዳለው በቃለ ምልልሱ ታደምጣላችሁ። አልበሙ ምን ያህል እንደተሸጠና በስንት ቅጅስ እንደተሰራጨ ከአንድ በቶ ትሰማላችሁ። ጽዮን ግርማነች ያነጋገረችው ወደ ቃለ ምልልሱ ስለናት ምትሬ እሷ ናት ክብሬ ረኔ ሳገሬ ቴድሮስ ካሳሁን ወይም ደግሞ በመድረክ ስምህ ቴዲ አፍሮ፣ በመጀመሪያ ለቃለ መልስ ፈቃደኛ ስለሆንክ በጣም እናመሰግናለን። በአሜሪካ ድምፅ ስም እንግዲህ ዛሬ ያገናኘን አዲስ የወጣው ኢትዮጵያ የተሰኘው አልበም ነውና በቀጥታ ወደ እሱ ልግባ። ይህ አልበም ከመውጣቱ በፊት ባሉት ቀናት የነበረውን ድባብ ስንመለከተው ከፍተኛ የሆነ ጉጉት እንደነበር የአድናቂዎች ፍላጎት ምስክር ነበረ። በአዲስ አበባም የነበረውን ሁኔታ በሌሎች ከተሞች የነበረውን የስርጭት ሁኔታ እንደሰማነውም በርካታ አድናቂዎች ጭምር በቀጥታ የተሳተፉበት የበዓል ዋዜማ ስሜት አይነት ነገር ነበረው እና በመላው ዓለምም ያለው ኢንተርኔት ላይ የነበረው እንቅስቃሴ ከፍተኛ ነበረ። ይህንን የተመለከቱ ሰዎች ቴዲ ከዘፋኝነትም በላይ ተሻግሮ ሄዷል የሚሉ አስተያየቶችን ሲሰጡ ተደምጠዋል። አንዳንዶች እንደውም በቃ ቴዲ ክስተት ነው ያሉ መከራከሪያ እያቀረቡ ሲከራከሩ የነበሩ ሰዎችም ነበሩ፣ የጻፉም አሉ። እና አንተ እነዚህን ነገሮች ስታይ ምንድን ነው የሚሰማ? በቅድሚያ አመሰግናለሁ እንግዳ ስላደረጋችሁኝ። እኔ የሚሰማኝ እንግዲህ ሁሉም ሰው ኢትዮጵያ ሲል ማየት ደስ ይላል፣ እሱ ደስ ይላል። እንደገና የደቀምሽም ነገር ደግሞ ውጤት አምትቶ የምትፈልጊ መልዕክት ሰዎች ላይ ደርሶ የሚፈጥረው መነቃቃት እንደማየት የሚያስደፍት ነገር የለም። ይህ ሁሉ ደግሞ የእግዚአብሔር ጸጋ ነው። ስለዚህ በዚህ አጋጣሚ ሁሉን ብላ መሰገን ወዳለው ይሄን ይመስላል። አዎ ግን አሁን ለምሳሌ እንደዚህ አይነት አስተያየቶች ነጻነትን ይሰጡሃል፣ ጫናን አይፈጥሩብህም። ላይ ላይ እንደዚህ ያሉ በጣም በጉጉት መጠበቆች እንግዲህ አሁን አንተም ሁሉም ሰው ኢትዮጵያዊ ሲል ደስ ይላል ነው ያልከው። ግን ኢትዮጵያ ከሚለው በተጨማሪ ቴዲ አፍሮ የሚለው የአንተ ስም በጉልህ ይሰማ ነበር። ነጻነት ይሰጣሃል። እንደ ኪነ ጥበብ ሰው በፈጠራ ስራ ላይ እንደሚጠመድ ሰው ሁለት ለመናገር ራሱ የሰውን የፍቅር መጠን ማየት በራሱ ያስፈራል። እንደዚህ መወደድ ያስፈራል። ይህን መወደድ የሚሰጥ እግዚአብሔር ለሆነ ይህን ማወቅ ሁሉን ነገር የሚያደርገው እሱ ነው። እግዚአብሔር ኢትዮጵያን አይተዋትም። ይሄ የትውልዱ የጋራ ድምፅ ነው እኔም ደግሞ የትውልዱ አካል እንደመሆኔ የሁላችንም ድምፅ አብረን አመጠን ያመጣ ነው ነገር ነው። አንድም ለብቻው አለምንም ተጽዕኖ ራሱ ሊፈጥረው ወይም ሊሆን የሚችለው ነገር የለም። የጋራ ጉዳይ ላይ ያተኮረን ነገር ነው አብረን የምናዜመው፣ እና ከምንም በላይ ኢትዮጵያዊነት አደጋ ላይ የወደቀበት ጊዜ ላይ ነው። እንግዲህ እንደ ድል ሆኖ የደረሰን ጊዜ ይሄ ነው ለኛ እና እዚህ ጊዜ ላይ ደግሞ ሁላችንም ተባብረን ኢትዮጵያ የምንልበትን እድል እግዚአብሔር ከፍቶልናል ብዬ አስባለሁ። በእውነት ለመናገር የሰው ፍላሽ በሰጥቷቸው መጠን ነው ብዬ አላምንም። ከዛ በላይ ነው ላይ የሚታየው አንድም ሰው ለአገሩ ያለው ፍቅር፣ ለኢትዮጵያዊነት ያለው ፍቅር፣ አብሮ ለኖረው በጋራ ለኖረው ነገር ያለው እምነት ነው። ይህን ስሜት የፈጠረው እንደ ቴዲ ላልሽኝ በእውነት ያገንቻል የምለው ነገር ከፍተኛል። አሁንም ጠቀስ አድርገዋል። ኢትዮጵያዊነት አደጋ ላይ የወደቀበት ጊዜ ነው ብለሃል። አልበምህም ላይ በተደጋጋሚ ያነሳኸው ነገር ከኢትዮጵያዊነት ጋር የተያያዘ ነው ከመጠሪያውም ጀምሮ እና አደጋው እንዴት ነው የሚታይህ? የኢትዮጵያዊነት አደጋ ላይ መውደቅ እንዴት ነው የሚታይህ? እንግዲህ በጣም ትልልቅ አባቶች የነበሩን ተከታታይ ህዝቦች እዚህ ድረስ የደረስነው ብዙ የተለፋበት ሀገር ነው። ለብዙዎችም ምሳሌ የሚሆን በነጻነት ልምድል ይሁን በዲፕሎማሲውም ዘርፍ በመንግስታቱ ማህበር እስከሚያስጨንቁ ድረስ እኛ አባቶች በጨዋነት የዘለቁ ብዙ የለፉ በቅንነት ሀገራቸውን ያገለገሉ ሰዎች አንከባለው እዚህ ያደረሱት ሀገር ነው። ሲቀድምም ከዛም በፊት እና አጋጣሚ የሆነው እንግዲህ በተፈጠሩ ባለመግባባቶች ያለው ብዥታ በእውነት የሀገር ህልና የራስ ህልና ነው የጋራ ህሉና ነው። በሀገራችን መዳን የምትችለው ኢትዮጵያን እንደ ቀደመው መንፈስ በአንድነት ሆነን በፍጹም ቅንነት ለመቀጠል እና ለማስቀጠል በጋራ ስንጥር ነው። ምክንያቱም ይሄ ቢሆን ደስ ይለኛል የሚባል አይደለም፣ መሆን ያለበት እና የህሉናችን መሰረት ስለዚህ በዛ ስሜት ነው ከሀሳብ ፍጭት እንዲህ ቢሆን ይሻላል ከሚለው በጋራ ጉዳያችን ላይ ልንመክር ከምንችልበት አጀንዳ በላይ ብዙሀኑንም ባይወክል በተለያየ በቋንቋና በጎሳ ያለ ሁኔታ ነው ያለው። ይሄ መቼም የሚታይ ነገር ነው። ይህም ደግሞ ሁኔታ በተቻለ መጠን አስተካክለን ወደ ጋራ ጉዟችን ለመሄድ ብዙ መብላት ያለባቸው ሰዎች አሉ። ብዙ የተራቡ ሰዎችም አሉ። ታሪካችንን በረሀብም ተበላሽቷል። በዚህ ራሱ መቆጨት አለብን፣ መናደድ አለብን። ቁጭት ከሌለም ወደ ለውጥ ለመሄድ ሀይል አናገኝም እና ትንሽ ሰልጠን ያለ ነገር ወጣት ልትልኮ ነው በጣም ረቂቅ ነው እ በጣም ትልቅ ኃይል ነው እና እኛ ሰላም እና ፍቅር፣ አንድነት እና ኢትዮጵያን እንፈልጋለን። ኢትዮጵያ የኛ ዋስትናችን ናት ህልውናችን ነው እና ለዚህ ህልውናችን የጋራ ስሜታችን የተገለጸበት አጋጣሚ ነው ብዬ ነው የነበረው ሁኔታ አንድ ዜክሽን መመለስ ይችላል። እንግዲህ ኢትዮጵያዊ ኢትዮጵያ አልበም ላይም ከዛ በፊት በቀደሙትም ላይ ለፖለቲካ ትርጉም ክፍት የሆኑ እና እነዚህን ጉዳዮች የዳሰሱ እንደሆኑም ያስታውቃሉ። እና አሁን ያለው ሁኔታ እንግዲህ ስናየው ኢትዮጵያዊነት የሚለው ነገር እንዳለ ሆኖ የብሄር ደግሞ ጉዳይ ለብቻ ይዘው የሚያቀነቅኑ ትልቅ ፍጥጫ ያለበት ጊዜ ነው እና በዚህ ሁኔታ ውስጥ እንደዚህ አይነት አቋም ይዞ መምጣቱ በአንተ በኩል እንደዚህ ነገር ይዞ ይስመ። በነገራችን ላይ ይሄ የኔ አቋም ብቻ አይደለም። ግብዟ ነው አቋም ስለሆነ ነው እኮ ይሄ ሁኔታ የተፈጠረው። ይሄ የሁላችንም ስሜት ነው ባይነኝ። ምናልባት አንድ ወቅት ላይ የሚጎሉ በጣም ትልቅ የሚመስሉ ሀሳቦች ይኖራሉ እና ብዙዎችን የሚከልሉ ናቸው ከልለው የቆሙ ስለሆነ ነው። ብዙ የሚያግባቡን አብረን ያደረግናቸው ብዙ ነገሮች አሉ። ከጥሩ በጣም ብዙ ወደ ላይ ነው መሄድ ያለብን። ወደ ትንሹ መስመር ከተሰበሰብን አስቸጋሪ ነው። በአጭሩ ይሄ የሁሉም ስሜት ነው፣ የኔ ብቻ አይደለም። የጋራ የሁላችን የብዙሀኑ ድምፅ ስለሆነ ነው አንድ አይነት ቦታ ላይ ያገናኘን ብዬ አስብ። ዘፈኖችህ ለፖለቲካ ትርጉም ክፍት ናቸው ሁሉም የየራሱን አረፍተ ነገር እየሞላ እየጨረሰ እንደየስሜቱ የሚሄድባቸው ነገሮች አሉ። በአሁነኛው በተለይ በዚህኛው አልበም ላይ እንደሱ አይነት ነገር ታይቷል። ለምሳሌ እንደነ ኢትዮጵያ ሰንበሬ፣ አናኛቱ አደይ ቸው እንደው አንተንም ከማነጋገሪ በፊት የተለያዩ የሚሰጡ አስተያየቶችን ሳነብና ሰዎችንም ስጠይቅ ሁሉም የየራሱን ትርጉም እየሰጣቸው ይሄዳሉና እንደው አንተ ስትጽፍ በቀጥታ አስብሃቸው እንደዚህ አይነት ትርጉም እንዲኖራቸው አድርገህ የጻፍካቸው፣ ስለ እነዚህ ዘፈኖች የምትለው አስተያየት አ ምንድን ነው? አዎ አስቤያባት አስቤያቸው የጻፍኳቸው እያንዳንዱ ዘፈኖች የጋራ አንድነታችን፣ ህይወታችንን አብረን የሆናቸውን መጠን፣ አብረን ያዘንባቸውን፣ አብረን የትልስክንባቸውን ብዙ አብረን ያደረግናቸው እኮ ብዙ ነገሮች አሉ። አብረን ነበረን፣ አሁንም እኮ አብረን ያለ ነው እና ከዛ አንጻር ሁሉንም አስቤበት እግዚአብሔር በፈቀደልኝ መጠን አቅሜ በቻለው መጠን ነው ለማድረግ የሞከርኩት። ኢትዮጵያ የሚለው ዘፈንህ ላይ በጣም በብሶት በሀዘን ጭምር ስሜት ነው ስንሰማቸው የነበረው የሚሉ እንዳሉ ሁሉ ኢትዮጵያ የሚለው በደንብ እንደው አልገለጸልንም የሚሉ አሉና አንተ እስቲ ስለ ኢትዮጵያ ስለሚለው ዘፈንህ ያለ ስሜት ምንድን ነው እንግዲህ። ኢትዮጵያ አንዳንድ ጊዜ ወይ የሌላ ሀገር ዜጋ ሆኖ በደንብ እንደ ልብ ሞልቶ ለመናገር ከአድሎም እንዳይመስል፣ ከጭፍን ፍቅርም እንዳይመስል አንዳንዴ የሌላ ሰው ሀገር ዜጋ ሆኖ ይህን እነዚህን ሚስጥሮች አውቀሽ እንደው በወገናኝነት ሳይመስል እንኳን ለመናገር እንደው ምን አንዳንድ የአቅም ወጣብ እያቅም ባገኘሁበት እላለሁ። እውነት ነው። የሁሉ ነገር እውነትም መቀበል መፈለግ አለመፈለግ ብቻ እውነትን እውነት አያደርገውም። እውነት እውነት ነው። እዛ ውስጥ ለማስቀመጥ የሞከርኳቸው ነገሮች እውነተኛና እውነተኛና ትክክለኛ እምነቴ ብቻ ሳይሆን ራሳቸው በራሳቸው የጸኑ እውነቶች ናቸው። እነዚህ ነው ለማስቀመጥ የሞከርኩ ወደ ፍቅር ዘፈኖች እንምጣና እስኪ እንደው የፍቅር እስከ መቃብር ጋር እንሂድና እንደው ፍቅር እስከ መቃብር መጽሐፉ የተወደደ አይምሮ ውስጥ ያለና ትልቅ መጽሐፍ ነው። ያንን ወደ አራት ደቂቃ አካባቢ አውረደህ ዘፍንህዋል። እንደው የሙዚቃ ክሊፕም እየተሰራለት እንደሆነ ሰምቻለሁ። ለምን መረጥከው ፍቅር እስከ መቃብር አውረደህ? እንዳልሽ ይኸውልሽ፣ ጉራጌ ባህል ይመስለኛል ዋሪዳን የሚሉት ነገር አለ። የሚወርድ ነገር ማለት ነው።

አሁን ይህን ሙዚቃ ስልፎ በሚገርምሽ ሁኔታ መጽሐፉን በእርግጥ ብዙ ጊዜ እንደ መጽሐፍም አይደለም። ብዙ ከፍተሽ ከፍተሽ እንደገና የምታዩ በየቀኑ ከደረስሽበት ነገር ጋር እንደ አዲስ የሚነግርሽ ብዙ ነገር አለ እና አንድ ወቅት ላይ እንግዲህ ያው ትዳር አለ። አሁን ካገባው በኋላ ሙዚቃ ሰራ ማመሽበት ሰዓት አለ። ከዛ በኋላ ደግሞ ከቤተሰብ ጋር ጊዜ ይኖርሻል። እና ከስራ ተነሳው መተኛሁኝ ማለት ነው። መተኛት ነበረብኝ እራት በልቼ ከዛ መተኛት አምድ ያለኝ እዛው እንግዲህ በጭለማ ውስጥ እስከ ጠዋት ድረስ ግጥሙም ዜማው አልቆ ጠዋት ነው የገለበጥኩት። ይሄ የችሎታ ጉዳይ አይመስለኝም። አንድም ተሰጦ፣ አንድም ደግሞ በራሱ ቀን ራሱ የተራቀመ ነገር ይወርዳል። ስለዛ ዘፈን ለመጽሐፍ በዛ ሰዓት አላሰብኩም ነበርና ምናልባት ሌላ ጊዜ እንደው በጽፈውታ ያለሽ የሚመጣበትን ቀን ግን አታውቂም። በዚህ ሁኔታ ነው ያለቀው እና የመጽሐፉም ኃይል ቀላል አይደለም። ፍቅር እስከ መቃብር የወረድበት አንዱ መጽሐፍ መጽሐፍ ቅዱስ ነው። እንደ ሰው ደግሞ ባለንበት በተሰጠን ህይወት ደግሞ ህይወትን ስንሰውን ስንኖረው እኛ ሀገር ደግሞ ብዙ ውስጥ በተለይ በተለይ ያንን የቅ የሀገር የጉጃምን በተለይ ህይወት በተለይ በተለይ ወጋዩ ደግሞ እንዴት እንዴት አድርጎ ጥሩ ሁሉ ጊዜ አዲስ ነው። ቴዲ እንግዲህ ትዳር ከመመስረት በፊት በርካታ የፍቅር ዘፈኖችን ትጫወት ነበር ማለት የፍቅር ዘፈኖች በጣም የሚወደዱ ነበሩ። አሁን ደግሞ ትዳር ከያዝክ በኋላ ጥቁር ሰውና ይሄ ኢትዮጵያ አልበም ነው የወጣውና እነዛን የፍቅር ዘፈኖችን በሙሉ ለባለቤትህ እንደ እንደተጫወትካቸው በቀጥታ ከእሷ ጋር የማገናኘት ነገር አለና እንዴት ነው ከትዳር በኋላ ያለው ሕይወት ምን ይመስላል? ከትዳር በኋላ ያለ ሕይወት እንግዲህ ውጤቱ ይዞ የመጣ ይመስለኛል። ሁለት ከመሆን አጋር ቢኖር ጥሩ ነው። የዛ ሁሉ ጸጋ ውጤት ነው ብዬ ነው የማምነው። አንድ ላይ ሙዚቃዎችን በተመለከተ በተለየ እንደተቀመጠው ማራኪ የሚለው ሙዚቃ ለባለቤት ያደረግኩበት ምክንያት በአንድ ወቅት ታማ ነበር እዚህ እና እዚህ ሀገር ደግሞ ሕክምናው አልተሳካምና ውጭ ሀገር መሄድ አለባት ሲባል እኛም ከፍተኛ ስጋት አደረብን። በቶሎ መሄድ አለባት ተባለ። ከዛም ወደ ኬንያ ለሕክምና ሄደች። እኔ ደግሞ ልጆቹ ና አስተካ ወደ እሷ ደግሞ ለመሄድ ሞክር እንደምታስታውሹ አንድ ጊዜ ከአይሮፕላን ላይ ተመልሽ ነበረ። በዛ ምክንያት መሄድ አልቻልኩም። ቤተሰቡ ተጨንቆ ነበር። በቀለሊት አንዳንዴ በምና በምትወጁ ነገር ሲመጣ አንድ ነገር ክብደቱ እምነትንም ይፈትሻል። እና በጣም ጭንቀት ነበረ። ወንድ ልጅ ተደብቆ ነው ያለ ሰው የሚባለው፣ እንደዛ ሞክሮ ነበር ይመስለኛል ያለና ሞክረኝ ነበር። በዚህ ምክንያት እንግዲህ አንድ አስራ አምስት ቀን አለፈ፣ እሷም ደህና ሆነች። ከዛ በኋላ እኔም ወደ አቋረጥኩት ስራ ስመለስ ብዙ ጊዜ ስሜትስ ቀዝቃዛ ሆኖ አንዳንድ ሰው ቀዝቃዛም ሆኖ መጽሐፍ የሚችልበት ጊዜ አለ። እኔ ደግሞ ስሜቴ ጥሩ ደስታ ሲሰማኝ ነው ብዙ ጊዜ መጽሐፍም ዜማ መድረስም የምችለው። በሚገርም ሁኔታ የዚያን ጊዜ በጣም የወረደ ንስስ ነበረ ስገባ የጻፍኩት ዘፈን የለም። እንደዚህ አይነት ዘፈን ለመጻፍ አላሰብኩም። እስቲ የሆነ እንደ አይነት ቤት የሚያስለኝ ያልኩት አቤል ጳውሎስ ይባላል ያቀናበራቸው ብዙዎቹ ያለሉች እንዲህ እያለን ዜማውም ግጡም የተሰራ መጨረሻ ላይ ስሰማው ማር የሚለውን ቃል ስሰማ ቤት የምጠራት አጠራ ነው። ከዛ ታሪኩን ወደ ላይ ተመልሽ የሳየው ያው እንዳለ ያ ስሜት ነው የወጡ እና በሌሎቹ ላይ ደግሞ ያ ተተባርቆ ይሆን አላውቅም። ብዙ ጊዜ የኪነ ጥበብ ነገር ረቂቅ ነው። የምትዳስሲሆ የምትጭብጭብ አደለም ተጨባጭነቱ ይልቅ እኛ ምናልባት እንግሊዝኛ ጋር ምጠቀም ከሎጂክ ማጂክ የሚቀርብ ነገር ነው። በሁሉም ለእኛም እንግዳ ነው ምክንያቱም ነው። ከዛ በኋላ ግን የጤናዋ ሁኔታ ተስተካከለ። አዎ ይሄ የቆየ ታሪክ ነው። አሁን የምነግርሽ አንድ ዓመት ከስምንት ወር ዘጠኝ ወር በፊት የነበረ ነገር ነው። ቶንሲል ነገር አሟት የነበረ ጊዜ ገምት። መጀመሪያ ነ ያስያስኳት እኮ ራስተመሳሳይ መድኒት ራስ ራስ ሀጋብተህ ነው በጭንቀት የወደከው እና ፈርተህ ነው ከዛ የወሰደችው አንቲባዮቲክስ ከእሷ የደም አይነት ጋርና ከእሷ ሰውነት ጋር ይጣጣማል ነበረ። በዚህ ምክንያት የነጭ ደም ስሏ ቁጥር ከሚታመሩ በላይ በዛና ምልክቱ የሚታወቅ አይነት አለው እና ከዚህ ቀደም ደግሞ አንድ እህት አለቻት የሞተች ስነበረቻት እና በእሷ ስሜት ውስጥ ነገሩ የአይነት ነገር የሆነ የሚል ስጋትም ተፈጠር። ያ ነበር ነገሩ ክብደቱን ያመጣው። በኋላ ግን እግዚአብሔር ፈቃድ ሆኖ ችግሩ ከዛ ያለፈ እንዳልሆነ እግሯት ወደ አሜሪካን ሀገር ሄዳ ታክማ በቂ ለፍቶ ወስዳ ከአንድ ወር በኋላ ተመልሳለች። የሙዚቃ ህይወት ውስጥ ያለ ሰው ድምጻዊ ወይም የሙዚቃ ባለሙያም ህይወታቸው ይታወቃል። በኢትዮጵያ ያለው ለረጅም ጊዜ ሰዓት ከአቀናባሪዎች ጋር ሌሊት ማሳለፍ፣ ግጥም፣ መጽሐፍ፣ ከቤት ውጭ ነጻነትን የሚፈልግ ሙያ ነው። ከትዳር ጋር ልጆች መጥተዋል። እነዚህ ነገሮች እንዴት ነው የምታስተናግዳቸው? አምለሰትስ ብትሆን አንተስ እንዴት ታስተናግዳቸዋለህ? እውነት ለመናገር በጣም ጠንካራ ሴት ናት። በዚህ አጋጣሚ ላመሰግን እወዳለሁ። ስራው በእውነት ለመናገር የስራም ከባድ ያልሆነ የለም እውነት ነው። ግን የፈጠራ ስራ ደግሞ በራሱ ዘርፍ ስታዩ ክብደቱ ብዙ ጊዜ በቀለበ የምትሆኝበት አይደለም። እዛው ላይ እዛው ላይ እዛው ላይ በቃ። በበዓል ቀን ሁሉ ተደብቄ ቼፕ ስጎረጎር ሁሉ እያዛለሁ፣ በዚህ ቅሬታ ይፈጠራል። እውነት ለመናገር ላለፉት በተለይ ሁለት አመት መደድ አሁን ከቤት ስቱዲዮ፣ ከቤት ስቱዲዮ ነበር በመጀመሪያ ስቱዲዮ በጊዜ ሰርቶ ኋላ ግን በቃ ራሱ እየገፋ የሚለቅ አይነት ነገር አልሆን እያለ ነው የሚመጣው። እና በዚህ ጊዜ በእውነት ሁሉን ነገር ቤተሰብ ሁሉ ጠብቃ ልጆችንም ጊዜ በስፖርት ሄዱ አድርጋ ይን ሁሉ ማድረግ ቀላል አይደለም። በዚህ አጋጣሚ ላመሰግን እወዳለሁ። እንግዲህ ተሰማናለች ብዬ ተስፋ አደርጋለሁ። ከኢትዮጵያውያን አድናቂዎች በተጨማሪ በቢልቦርድ የሙዚቃ ሰንጠረዥ በዓለም ሙዚቃ ዘርፍ ላይ በአንደኛነት እንደው በቁንጮነት ተቀምጧል እና ከአድናቂዎች በተጨማሪ የምታገኛቸው እንደዚህ አይነት ስኬቶች ምንድን ነው የሚያሳድሩብህ ስሜት? ሁለት ለመናገር መቼም ደስ የሚል ነገር ነው። ለዚህ ደግሞ መቼም የእኔ ብቻ አስተዋጽኦ ሳይሆን የሌላውም የሁሉም አድናቂዎች የሁሉም የሁሉም ትብብር ነው እዚህ ያደረሰው። ብቻ እንዲሆን የትም መድረስ አይቻልም። ስለዚህ የሁሉም ድል ነው፣ የእግዚአብሔር ድል ነው። ለሁላችንም ደስ የሚል ነገር ነው። ሁሉም አመስገን እወዳለሁ። በዚህ አጋጣሚ ደግሞ በተለያየ ሁኔታ ፌስቡክ ላይ ያለውን ፋንቴጅ የሚኖሩት ተላቂ ግሩፖች የነሱ ተግባር በተለይ ደግሞ እውነት ለመናገር ባለቤቴም ከተለመደው አካሄድ ይወጣ ባለ ዓለም አቀፋዊ ቅርጽ ያለው አወጣት ቢዲሆን ሲዲ ቢዲሆ ናም የሚሳሰሉት ነገሮች ከፍተኛ አስተዋጽኦ አርጋ ያለ ማመስገን ወዳለሁ። ከምንም ከምንም በላይ ደግሞ መቼም የዚህ ሁሉ ሰው ፍቅር የዚህ ሁሉ ሰው መረባረብና የሁላችንም ኢትዮጵያ የሚለውን ጽሁፍ እዛ ላይ ማለት ብቻ ደስ ይላል፣ እና ሁላችንም ተባብረን ነው ያደረግነው። ሁሉንም ለማመስገን ወዳለሁ። ተመልሰን ወደ ዘፈኖች እንምጣና ወደ አፄ ቴዎድሮስ እንሄድ። የአፄ ቴዎድሮስን ዘፈን መቼ ነው የሰራኸው? በቅርብ ጊዜ ነው የሰራኸው ወይስ ቀደም ብለህ ነው የሰራኸው? አፄ ቴዎድሮስ እንግዲህ የመጀመሪያ መሰረቱና ቅርጹ ቀደም ሲል የተሰራ ነው። በተለይ ወደ መጀመሪያ አካባቢ ያሉት አማኔ ልማጋ ቀናባሪ አማኔ ልማጋ ሞክር ነው የነበረ። ጅምር ስራ ነበረ በአንድ ወቅት ጥቁር ሰውም ሲወጣ፣ ሁለት ነገስታት አንድ ላይ አይሆንም በሚል ቀድሞ የጥቁር ሰው ሙዚቃውም ተደራጅቶ አልቆ ስለነበረ እኛው ቀድሞ ያንሱ ሄደ። ይሄ በጅምር የነበረ ነበረ፣ በንድፍ ደረጃ እና በሙከራ ደረጃ። ከዛ በኋላ እንግዲህ በተለየ ትኩረት እንደ አዲስ አጠናቀን ለማቅረብ ነው የሞከር ነው። በተለይ ከግማሽ በኋላ ያሉት አዲስ መልኮች፣ ይበልጥ ህይወት የሰጡት መስመሮች እኛም ትኩረት ስትን በሙሉ ሀይል ለመስራት የሞከርንበት ሁኔታ ነው የነበረው። ነገስታት ላይ ዘፈን ስትሰራ የመጀመሪያ አይደለም እና ከዚህ በፊትም ሰርተሃል። ለምዶ የምታተኩረው ወደዛ ነገስታት የህዝብ ምልክቶች ናቸው። በሁሉም ውስጥ የኛ መልክ አለ። ለአድዋ ድል ምኒልክን የሚያህል እኮ አስተዋይና ሁሉን አሰባስቦ ጠላትን ለመመከት የሚያስተባብር ጣይቱን የመሰለ ብልህ ሴት ያስፈልጉ ነበር። ንብም እኮ ዋለ ንግሥት አልተፈጠረም፣ ወይም ሁሉም አለው በየነገዱ። ስለዚህ እኛም ደግሞ ነገስታቶቻችን የሰሩትን ትልቅ ነገር ማየት አንችል። የሰሩት የደክ ብዙ እኮ ደክመዋል። ነች ሰዎች ከፍተኛ ድካም ደክመዋል። በጊዜያቸው መጥተው እንደ አጤ ቴዎድሮስ ደግሞ ከወገንም ከሩቅ ደግሞ ከውጭም እንዲህ አጥፍን ተሰቃይቶ ከህልሙ ጋር የታረቀ እና ተገባባ ማህበረሰብ ውስጥ አለ ጊዜው ተፈጥሮ ተሰቃይቶ የሞተ ሰውዬ ነው። ይሄ ሀቅ ሊጮህለት ይገባል። ዓላማውና ህልሙ ደግሞ እስካሁን ድረስ እኛ ተመልሰን እዛው አይነት ዘመነ መሳፍንት አይነት ዘመናዊ ነገር ውስጥ ያለነው ይመስለው ነገሩ እና በዚህ ጊዜ ደግሞ በትክክል የሚያስፈልገው መንፈስ ነው። የእሱ ህልም ሊገባብን ይገባል። ዩናይትድ ስቴትስ ኦፍ አሜሪካ አሁን አንቺ የምትኖር ሰዎች ተባብረው ያገዘፉት ሀገር ለሌላም ለሩቅ ከሩቅ ለሚመጣም የሚተርፍ ትልቅ በረከት የፈጠሩበት ጥበበኞች ናቸው። ይህን ማድረጋቸው እኛ ደግሞ አንድ ወቅት አደለም ኢትዮጵያ አልፈን አፍሪካን ያነቃቃን አንድነት አፍሪካነትን ለመመስረት የሞከርን ባለ ህልመኞች ነበር። አሁንም መልሽ ሀገር መካከል ደግሞ አቃተን። ይህ ደግሞ ተንደባሎ የደረሰ ነገር ለበቂቅ ነው። ውጤት ላይ ብቻ አንዳንድ መነጋገር አለ። ውጤቱ መሰረቱ በጋራ ጉዟችን ውስጥ ለነበሩ ሁኔታዎች የተፈጠሩ ናቸው። መጀመሪያ ችግሩን ፊት ለፊት ማየት ያስፈልጋል። ከምንም በላይ ታላላቆቻችን ተግባብተው ለእኛ ለታናናሾቻቸው መንገድ አሳይተው ነው። በኖርበት ሀገር አርጅተው ተከብረው መሄድ ያለባቸው እኛ ጋር መተላለፍ የለበትም። ያ ብዙ ለዚህ ደግሞ እኛ ምልክት ስናጣ ነው ተመልሰን ወደ ነዛ መሄደው። ምልክት የሌለው ህዝብ ይጠፋል። ራዕይ የሌለው ህዝብ ይጠፋል። ለዚህ ነው ጫፍ ይደረስ ነው። ስለዚህ እንደዚህ የጎሉ ምልክቶቻችን ደግሞ ከነ ተግባራቸው ከነ ስራቸው ሊወደሱና ሊጋቡብን ይገባል። ባህሪያቸው፣ ተግባራቸው አጼ ቴድሮስን ነው ማየት የሞከርከው ወይስ በአጼ ቴድሮስ ጊዜ የነበረችውን ኢትዮጵያዊ ነው ማየት የሞከርከው? በዘፈኑ መጨረሻ ግጥም አካባቢ አሁንም ተመልሶ ወደ ኢትዮጵያ ጉዳይ ነው የሚያተኩረው ና በአጼ ቴድሮስ ዘፈን የጎላው የአጼ ቴድሮስ ታሪክ ነው። የአጼ ቴድሮስ ኢትዮጵያ ናት እዛ ውስጥ ያለችው በአጼ ቴድሮስ ውስጥ የጎላችውም ኢትዮጵያ ነች። በኢትዮጵያ ውስጥ የሚበላው ደግሞ አጤ ፌጥሮስ ሁለቱንም ነው ማየው። ስለዚህ ነው አልበሙም ኢትዮጵያ ይላል። በአልበሙ ምስሎችም ውስጥ ይሄ የአጤ ፌጥሮስ ምስል አለ። ሁለቱን ለያይቶ ማየት ያው ናቸው። እንግዲህ የነገስታቱ ታሪክ በሚነሳበት ጊዜ የሁሉም በዘመናቸው የነበሩት የነገስታት ታሪክ በሚነሳበት ጊዜ ከነዛ ነገስታት ጋር የቁርሾ ታሪክ ያላቸው ደግሞ ህዝቦች አሉ። እሱን ስታነሳ እነዛኛውን አካባቢ ያለውን አታየውም ወይ? እኔ በቅንነት ነው ማየው ሁሉ ጊዜ በቅንነት ማየት ከተቻለ እኮ መልሃለ በጥላች አመራቅ ጠልቆ ከመመርመር ይልቅ ፈጥኖ በመቆጣት ፈጥኖ በተረዱት መጠን ብቻ አይደለም ሊረዱት በሚገባው መጠንም አልነገር መመርመር ያስፈልጋል። አብርሃም ጣዖቱን መረመረ ይላል መጽሐፍ ቅዱስ። ከአባቱ ጀምሮ የወረሰውን የጣዖት መስራት ስራ ሲሰራ ሲሰራ ቆይቶ ለሰውም ሲሸጥ ለራሱም የሰራውን ሲያመልከው ቆይቶ በኋላ መረምር መርምሮ ነው የጣለው። ሳንመረምር ነው እኮ እኛ ብዙ ጊዜ ምን ምንም አንግባባው። ለመመርመር ደግሞ የተከፈተ ልብ ይጠይቃል። እና በተቻለ መጠን ወደሚያግባቡን ብዙ ነገሮች መሄድ አለብን። ይህንን ይሰማኝ፣ በጣም የተሻለ ነጻነት ቢኖረኝ፣ ከዚህ የተሻለ እድል ቢኖረኝ ኢትዮጵያን በተመለከተ መስራት የምፈልጋቸው እንደው ድምፄን ጮክ አድርጌ መናገር የምፈልጋቸው ነገሮች አሉ ብለህ አስበህ ታውቃለህ ወይስ አሁን እየሰራህ ያለው ነገር በቃ የምችለውን አድርጌ ያለው ብለህ ነው የምታስበው? ገና አልጀመርኩም። እንግ ላይ ሆነን ታሪካችን ተቀይሮ ማነታችን ተበልሶ፣ ኢትዮጵያዊነት እኮ ጨዋነት ነው፣ ትህትና ነው፣ በትግስት የለዘበ ዜግነት ነው ይሉታል የድሮ ሊቃውንቶች። ኢትዮጵያዊነት መከባበር ነው። ኢትዮጵያዊነት ሞራል ያለው ሰው ማለት ነው። ደርም የሚያውቅ ማለት ነው። ፊርማ ፊልማና ወረቀት ጠፊ ነው፣ ተቀዳጅ መተማመን ብቻ ይበቃል ለወዳጅ ተብሎ የሚዘፈንበት ሀገር ነው ያሉት ከሚጠፋ የወለዱት ይጥፋ የሚባልበት አገር ነው። እግዚአብሔር ቃል እንዳይጠፋ ነው አይደል? ወልድን ያጥፈው ጀመረ። ይሄን አይነት ጥንካሬ ባይኖረን ዘፈናችንም የዚህ አይነት ባይሆን በተባበሩት የማህበሩ መንግስታት ጊዜ ቀዳማዊ ስላሴ በተገኙበት በተገኙበትና በተናገሩበት መድረክ ላይ ታሪክ ላይ እንደተቀመጠው እኛ የማህበሩን ህግ እንደ መፈረማችን መጠን ያን ማህበር ቃል አክብረን ነው እንደውም በተፈጠረው ያንን ተስፋ ከማድረግ በተፈጠረው የጨዋነታችን መጠን ነው በዛች ቀዳዳ እንጂ ጣሊያን እንደዛ አምስት ቀንም ሊገባ አይችልም ነበር እኮ። ይሄንን ቦታቸውን የፈተሹት የእኛ አባቶች ናቸው። እዛ ድረስ እዛ መድረክ ላይ ሄደው የጻፉትን ቃል ሲያጥፉ የኢትዮጵያዊነት ደግሞ ያሉትን እንኳን ቃል አለማጠፍ ነው አይደለም የጻፉት እንደዚህ አይነት ብዙ ሆነን ስላልተገኘን እንጂ እኮ ኢትዮጵያዊነት ከኢትዮጵያዊነቱ ጎሉ አይደለም። እና ይሄ ደግሞ የሆነው እንግዲህ በብዙ ሁኔታዎች ነው። እኛም እግዚአብሔር ይመስገን ይሄንንም ለማየት ለመናገር እንድንችል ያደረገን የእግዚአብሔር ኃይል ነው እና ዮርዳን፣ እና ለሁሉም ጥሩ ማንነታችን መጥቶ ስማችን ተቀይሮ ሁሉ ሰው ተገዝቶ የሚኖርበት ለሌሎችም የሚከርፍ አገር ልንሆን የማንችልበት ነው። በርካታ ጊዜ ኮንሰርቶች ተዘርዝረዋል። ኮንሰርት መስራት ያልቻልክባቸው ሁኔታዎች ተፈጥረዋል። እንግዲህ ሁሉም እንደየ ጊዜያቸው የተለያየ ምክንያት ነበራቸው። እንደሱ ሲዘገቡ ቆይተዋል እና አሁን ኮንሰርት ላይ ያለ ሀሳብ ምንድን ነው? ኢትዮጵያ ውስጥም ከዛ በኋላም መቼም አይቀርም፣ እንደዚያ ፈቃድ። አሁን ግን እውነት ለመናገር ትንሽ ጊዜ እረፍት አድርጌ ሰው ሙዚቃውን ያጣጥምና ከዛ በኋላ ነው በዛ የምንሄደው። የዚህን የኮንሰርት ጉዳይ እንደው ያለ ምክንያት ጥያቄውን ሰንዘራ አላደረግኩትም እና በርካታ ችግሮችን ታልፋለህ። የተለያየ በተለያየ መልኩ የተለያዩ ችግሮች ይገጥመሃል። አንደኛው እንግዲህ የኮንሰርት መሰረዝ ነው። እንደዚህ ያሉ ነገሮች ሰርተህ የምታገኘውን ኢኮኖሚ ይጎዳሉ የሚል ሀሳብ አለኝ እና እንዴት ነው እንደው የኢኮኖሚ አቅምህ የስምህን፣ የዝናህን እንዲ ክስተት ያሰኘህን ያህል ኢኮኖሚ አለ እንግዲህ ብዙ ግማታት ሆ አቅም እውነት ለመናገር በሰራውት መጠን አገኛለው። ለማንኛውም ሰው ሰቤል ይመስገን፣ ብዙ ምክንያት እኩሬ አልበረታሁበትም እና ጥሩ ነው ያለውት ሰቤል ይመስገን። እንዴት ነው የዘንድሮ አልበም ሽያጭ? እንግዲህ ኢንተርኔት ላይ እንዳየ ነው ሪከርድ ሰብሯል እያሉን ነው፣ እና ኢትዮጵያ ደግሞ በአልበም ሽያጭም እንደዚሁ አምስት መቶ ሺህ ኮፒ መታተሙን በስሚ ስሚ ስንሰማ ቆይተናል። አልበምህንም የሸጥክበት ዋጋ እንደዚሁ በጣም ከፍተኛ እንደነበር በስሚ ስሚ ስንሰማ ቆይተናል። እንደው በግልጽ የምትነግረን ነገር አለ፣ እሱን በተመለከተ ካንተ አንደበት ሰምተን አዎ ሪከርድ ሰብሯል፣ አልሰበረም የሚል መደምደሚያ ላይ እንድንደርስ። እኔ እንግዲህ አልበሙን የሸጥኩት በአምስት ሚሊዮን የኢትዮጵያ ብር ነው። ከዛ ውጭ ሰዎቹ ስድስት መቶ ሺህ ገደማ ኮፒ እንዳሳተሙ ነው ማውቀው እዛው ያለፈ ምንም መረጃ የለኝም። ኢንተርኔቱን በተመለከተ እንደሚመራ ሰማለሁ ብዙም ግን አልከታተልም። እኔ ይሄንን የሚከታተል ሰው አለ ግን ስድስት መቶ ሺ አለ አዎ፣ ይህን የሚከታተል ክፍል አለ። በተለይ ኢንተርኔቱ ጋር ምናምን ያለው ይሄኛው ሆኖ ያለቀ ስለሆነ ከምንም ተመልሶ የምናየ ነገር አለ። በእኔ ብዙ ጊዜ እዚህ አይነት ቦታ ላይ አይደለሁም። አይማርከኝ ብዙም እንደው ገንዘቡ አይማርክህም ብለን ብንል ሽያጩ ግን አሁንም ስድስት መቶ ሺህ ኮፒ ማለት በጣም ትልቅ ቁጥር ነው። በተለይ አሁን ካለው የሙዚቃ የኢንዱስትሪው ባለሙያዎችም እንደሚነግሩን በተደጋጋሚ አሁን ካለው የሙዚቃ ኢንዱስትሪ አንጻር በጣም ትልቅ ቁጥር ነው። እና እንደዚህ ያለ ቁጥር ገንዘቡ ባይማርክህ እንዲህ ያሉ ቁጥሮች ምንም እንደው ስሜት አያሳድሩብህም እንዴ? ሁሉም ሰው ሲወድልሽ ዘፈንሽ ሁሉ ሰው ገዝቶ ሲያዳምጥ እንዴት አስደሱትም ሲሆን በጣም ነው ደስ የሚለው። እሺ እንግዲህ በጣም እናመሰግናለን። አንድ ዘፈን ግን እንደው ከዚህ አልበም ላይ ለእኛም አድማጮች ለአንተም አድናቂዎች አንድ ዘፈን ጋብዝልንና በእሱ በሱ እንሰናበት አጤ ቴዎድሮስ ጋብዝልን። እኔም አመሰግናለሁ በዚህ አጋጣሚ አድማጮችንም ወዳጆቻችንም ሁሉ በዚህ አጋጣሚ ሙዚቃውንም የሚሰሩት ልጆች ሳላመሰግን ማለፍ አልፈልግም። በአቤል ጳውሎስ በጣም ጎበዝ ሙዚቀኛ ነው። እነ ሰንበሬን የተለያዩ ሙዚቃዎችን ይሰራል። ሙሉ ጊዜውን ሰጥቶ በቂ ጊዜ ሰጥቶ ያለፉት ሁለት አመታት። እንዲሁም አበጋዝ እንደ ታላቅ ወንድምም በጣም ብዙ መጠን የረዳኝ እሱ ነው። እንደገና ጥሩ ሙዚቃዎች ይዘፎልኛል። እነሱም በዚህ አጋጣሚ አማን ሌል ማለም እንደዚህ ነው። አቤትሮስ ነው የሰራው እሱ ነው። ሮቤል ዳኝንም ላመሰግን ወዳለሁ አቦጊዳ ባንድ ማሪ በዚህ አለም ላይ የተካተቱ ስራዎችን በማጀብ እንደ ጆቫኒ ሪኮ ብሎ የሮሃ ባንድ በቤስት ነበር እነሱ ሰላም ሲዬው ያሬድ ተፈራ፣ ሌሎች እንደዚህ ሙዚቃ ውስማቸው የምጠቀስኳቸው እንዱ ለማመስገን ወዳለን እግዜር ስጥልኝ። እንግዳ ስላደረጋችሁኝ በጣም እናመሰግናለን። ቴዲ እግዜርስጥልን ደኛ ቴዲን ለዘፈን ምርጫው እናመሰግናለን። እስከ ማጠቃለያው ከአንድ ተጨማሪ ሙዚቃ ጋር እንተዋችሁ። ዓፄ ቴድሮስ ሁለተኛ ከተሰኘው የቴዲ አፍሮ ምርጫ ጋር በጣም ድንቅ ቆንጆ ውይይት ነበር ያደረጋችሁት፣ ጽዮን አሁንም በዌብሳይታችንና በፌስቡክ ገጻችን ወደ ዝግጅቶቹ እየገባችሁ እንድታደምጡ እንጋብዛለን። ይህንንም ዝግጅት እንግዲህ ዌብሳይታችን ላይ እንጭነዋለን፣ እዛም ገብተው መከታተል ይችላሉ። ከዓፄ ቴዎድሮስ ሁለተኛ ጋር እንዝለቅ እስከ ፍጻሜው እስከ ማጠቃለያ ዜና መልካም Yes, I got the last to the come to the

ዜና ማጠቃለያ ይሰማል። ከናፖሊዮን ቦናፓርት ወዲህ የመጀመሪያው በዕድሜ ያነሱ የፈረንሳይ ርዕሰ ብሔር ለሀገሪቱ ፕሬዝደንትነት ቃለ መሐላ ፈጽመዋል። ዕድሜያቸው 39 ዓመት የሆነው ኢማኑዌል ማክሮን የፖለቲካ አቋማቸው መሐላዊ ሲሆን የአውሮፓ ሕብረት ደጋፊ ናቸው። ያሸነፉት በሀገሪቱ ጽኑ መሰረት ካላቸው ፓርቲዎች ድጋፍ ሳያገኙ ነው። ተሸኘው ፕሬዚደንት ፍራንሷ ሆላንድ በኤሊስ ቤተመንግስት ተቀብለዋቸዋል። ማርኮን ሁሌም የሚሳካላቸው ሰው ተደርገው ይታያሉ። ለፕሬዚደንትነት መመረጣቸው ራሱ ምስክር ነውና፣ አሁን እንግዲህ ከፍተኛ ተግዳሮች ይጠብቃቸዋል። በማለኖዋይ ባንክ ይሰሩ የነበሩት ማርኮን አላማዬ አምስተኛዋን ሪፑብሊክ ማደስ በፈረንሳይ ህዝብ አንድ እንዲሆን የፈረንሳይ ህዝብ አንድ ሆን ማድረግ ነው ሲሉ በቃለ ማህላው ስነ ስርዓት ወቅት ተናግረዋል። ግቤ ፈረንሳውያን እንደገና በራሳቸው የመተማመን መንፈስ እንዲያድርባቸው ማድረግ ነው የፈረንሳይ ኃያልነት እየተዳከመ እንዳልሆነና በታላቅ ተሃድሶ አፋፍ ላይ እንዳለን ህዝቡን ማሳመን ይፈልጋሉ ሲሉም አስገንዝበዋል። የተከበራችሁ አድማጮች፣ የምሽቱ ዝግጅታችን ተጠናቀቀ። ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን። ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን። አብረናችሁ የቆየነው ነው ጽዮን ግርማና ሰሎሞን አባተንን። ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም፣ በደህና እደሩ።